በሕዝባዊ የበዓሉ ዝግጅቶች ላይ ጥቃት ሊደርስ ይችላል የሚል ዛቻ ባስከተለው ስጋት ምክንያት በዓለም ዙሪያ ባሉ ከተሞች በአውሮፓውያን አዲስ ዓመት መቀበያ ክብረ በዓል ጥብቅ የጸጥታ ጥበቃ እየተካሄደ ነው። 2016ን በቀዳሚነት ከተቀበሉ ከተሞች አንዷ በሆነችው በሲድኒ አውስትሬሊያ በአምስት ነጥብ አንድ ሚሊዮን ዶላር ወጪ ለ12 ደቂቃ በዘለቀ ግዙፍ ርችት ህዝቡ በዓሉን አክብሯል። በሩሲያ ደግሞ ባለስልጣናት ታሪካዊውን ወትሮ የአዲስ ዓመት በዓል የሚካሄድበትን ቀዩን አደባባይ ዘግተው ውለዋል። ስለ እርምጃው የሰጡት መግለጫ አይኑር እንጂ ባለፈው ጥቅምት ወር ግብጽ ውስጥ ከወደቀው የሩሲያ መንገደኛ አውሮፕላንና ሶሪያ ውስጥ ሩሲያ ከቀጠለችው የቦምብ ጥቃት በተዛመደ የሽብር ተግባር ያሰጋ ይመስላል። ኢንዶኔዥያ ጃካርታ ውስጥም ባለስልጣናት የሽብር ጥቃት ሴራ መኖሩን ስለደረሱበት ከተማዋ በከፍተኛ ጥበቃ ላይ ነች። በቤልጅክ የዋና ከተማዋ ብረሰልስ የአዲስ ዓመት ክብረ በዓል በሽብር ስጋት ምክንያት ተሰርዟል። የከተማዋ ከንቲባ የርችት ትርኢት ለመመልከት የሚወጣውን ብዙ አስር ሺህ ህዝብ ለመፈተሽ እንደማይቻል ባለሙያዎች ከድምዳሜ በመድረሳቸው ምክንያት ነው ብለዋል። የፈረንሳይ ዋና ከተማ ፓሪስም የርችት ትርኢቷን ሰርዛለች። ሌላውንም ክብረ በዓል ጋባ አድርጋ ነው የያዘችው። በዩናይትድ ስቴትስ ደግሞ የኒውዮርክ ከተማ ጠመንጃና ሌሎችም የጨረር መከታተያና አነፍናፊ ውሻዎችን ያስከተሉ በሺዎች የተቆጠሩ ፖሊሶችን አሰልፋ በየአመቱ ለሚደረገው ለታይምስ ስኩዌር አደባባይ የአዲስ ዓመት በዓል ተዘጋጅታለች። ከአንድ ሚሊዮን በላይ ህዝብ ይገኛል ተብሎ ነው የሚጠበቀው። ባለስልጣናት የሚሰነዘር የጥቃት ዛቻ ቢኖር በማለት ከውጭና ወደ ውጭ የሚደረጉ ግንኙነቶች ማለት ኮሚኒኬሽኖችን በንቃት እየተከታተሉ ናቸው። ፖሊሶችና የፌዴራሉ ምርመራ ቢሮ በኒውዮርክም ሆነ በሌሎች ከተሞች ክብረ በዓል ላይ በግልጽ ይህ ነው የተባለ ጥቃት ይደርሳል የሚል የተሰነዘረ ተአማኒ ዛቻ እንደሌላ አመልክተዋል። ሆኖም ከፓሪሱና ከካሊፎርኒያ ሳን በርናርዲኖ ከተማ ከደረሱት የሽብር ጥቃቶች በኋላ ለማንኛውም በሚል በንቃት እንከታተላለን ብለዋል።